dj that's a brand name that's a brand name i stand behind it i guarantee it they know that even if they don't know me any more than they know the, the, the chairman of general mills DJ Fatsu. My man. God loves me. This is the DJ Fatsu exclusive. Africa's live with DJ. ሰላም ሰላም፣ ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ የጋቢና ሙዚቃ ፕሮግራማችን ተጀመረ። ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ አብራችሁኝ ልትቆዩ በመጋበዝ ፕሮግራም እንጀምር። ያለው የዛሬው ፕሮግራሚ ላይ እንግዲህ የተለያዩ ሙዚቃዎች እናደምጣለን፣ በእኔ የተመረጠ ከዛም ደግሞ ጌዲዮን ዳንኤል አዲስ አልበ ማወጥቷል። እሱን ደግሞ በስልክ ከአዲስ አበባ በቀጥታ እናስገባዋለን። አብራችሁን ቆዩ ዲጄ ፋቱ ጋቢና ቪኦኤ በሳሚ ካሳ የቻች የታደስን የድሮ ሙዚቃ ሪሚክስ አድርጎት ቅዳሜ ይጀምራል። And in want with was a cure we just had done it it I never felt this feeling.

i'ma get out stay on to ወዳት ደጋግም፣ መሰለቸኛል። ፍቅር እኮ ናት፣ መውደድ እኮ ናት፣ ፍቅር እኮ ናት፣ መውደድ እኮ ናት። ወዳት ሄሎ፣ ጌዲ ፋቱ ነኝ ከዚህ ከዋሽንግተን ዲሲ። ፋትስዬ፣ እንዴት ነህ ሰላም ነው አለው። ጌዲ፣ እንዴነህልኝ እግዚአብሔር ይመስገን። ፋርስዬ ደህና ነህ? ደህና፣ ደህና በጣም ረጅም ጊዜ ሆነን ከተያየን ማለት ነው። በጣም በጣም በጣም በጣም ብንግታ ኢንቨስት መሀን ፋርስዬ እንደምን ነህ? በጣም ደህና ነኝ። ደስ ብሎኛል ስላገኘህ፣ እሁደውዬ በሌላ በኩል ደግሞ በጣም ደስ ያለኝ ያው አልበብህን ጨርሰህ ከስንት ጊዜ በኋላ ለህዝብ አቅርበሃልና በመጀመሪያ እንኳን ደስ አለ ጌዲ እንኳን አብሮ ደስታ ለምሳት በጣም ነው የማመሰግነው። እግዚአብሔር የተመሰገነ። ስንት ጊዜ የሆነ አልበም ካወጣ ከስንት ጊዜ በኋላ ነው ያወጣኸው አሁን አዲሱን አልበምህን? በጣም ብዙ አመት ወደ ከስምንት ከዘጠኝ አመት በኋላ። ዋው! በጣም ከረጅም ጊዜ በኋላ ነው። አዎ አዎ፣ አልበምህን ገዝተነዋል እኔም ገዝቼው እያደመጥኩት ነው ያለሁት እና እስቲ ስለ አዲሱ አልበምህ ንገረን። አዲሱ አልበምህ እንዴት ተሰራ ያለውን ነገር ለአድማጮች አዲስ አልሞ በጣም ብዙ ልፋት ለፍተንበታል። ያ እንግዲህ ያው ደስ የሚል ነገር ነው የማየው። በጣም በቅርብ እንግዲህ በጣም ጥቂት ቀን ነው ከወጣ። እዚህም ያለው ነገር በስመ አብ በጣም የሚያስደሱት ነገር ነው። እናንተ ጋር የምሰማው ነገር በጣም የሚያስደሱ፣ በጣም ደስ ይላል። ብቻ እንዲህ ነው ብዬ መናገሩ ቃላት ያጥረኛል። እንግዲህ ብዙ ሰዎች ናቸው የሰሩት ያው አማኑኤል በቀለ እና ዶክተር መኮንን ለማ፣ ኤርሚያስ እንደገና ደግሞ አብርሃም ኪዳኔ፣ አበጋሽ ሽወታው፣ አዲስ ፍቃዱ፣ ሚዳም የሚባሉ ልጆች ናቸው የሰሩት። ያው እንግዲህ በግጥምና ዜማ ደረጃ ደግሞ ሲዲያቶ ነው በብዛት ሀፉን ነገር ይሰጠኝ። ያው እግዚአብሔር የተመሰገነውን ሌሎቹም ደግሞ ጌቶ ማይሬ፣ ብሳ ጋረደው፣ አልማየው ደመቀ፣ አምራት ደስታ፣ ያስግዛቸው፣ ኢዮቤል ብርሃኑ፣ ሀይለ ኢየሱስ ፈይሳ በጣም ደስ ይላል። ሁሉም ተባብረዋል። እንግዲህ ሁሉም ለዓመታት አንዳንድ ችግሮች እያወጡህ እያገቡህ ከሙዚቃ ነበር እክና ረጅም መንገድ ነው የተጓዝከው ያው ሁላችንም እንደምናውቀው እና አሁን እንዴት ነው ያለህበት ሁኔታ? ጥሩ ነው በጣም አሁን ጥሩ ነው ያለሁት። ፋት የዛኛው ነገር ያው እንግዲህ ታውቋለ ሁሉንም ነገር ሰምተዋል። ሁሉም ነገር ያው ግን እግዚአብሔር በእግዚአብሔር ኃይል አሁን ያለሁበት ነገር በጣም አሪፍ ነው። እግዚአብሔር ይመስገን ጥሩ ነገር ላይ ነው ያለሁት። ያው በጣም ጥሩ ነው። ህዝቡም ጥሩ ነገር አድርጎልኛል፣ ተቀብሎኛል ማለት እችላለሁ። ከእንግዲህ በኋላ ያለውን ነገር በሂደት እናስተካክለዋለን ብለናል። እንግዲህ አሁን ጌዲ፣ እንግዲህ አዲሱ ጌዲ፣ ወደፊት አሁን ጌዲ እንግዲህ ምንድን ነው የወደፊት እቅድህ ምን አለው? ከወደፊት ያሰብካቸው ነገሮች አሁን ከአሁን በኋላ እንግዲህ የኔ እቅድ ብዙ ብዙ ነገሮች ነው ያለኝ። በመጀመሪያ ኮንሰርቶችን፣ በጣም ትልቅ ኮንሰርቶች እንደምሰራ በውስጤ ያለ ነገር አለ። እንደገና ደግሞ ከጎን የሚያሉ ሰዎች አብረውን ሆነው አብረን እንደምንሰራ እንትን ብለናል። ከዛ በኋላ ደግሞ ያለውን ነገር እንግዲህ ያው በውጭም በሀገር ውስጥም ያሉት እንዳለ የኔ አድናቂዎች እነሱንም ማየት እፈልጋለሁ ጄ ከእነሱ ጋር መገናኘት እነሱን እነሱን ነገር ጨራርሼ እንግዲህ እግዚአብሔር ሁሉም ነገር የሚያደርገውን ነገር በእግዚአብሔር መንገድ ነው። እንግዲህ እግዚአብሔር የፈቀደውን ነገር ለማድረግ ነው የምጠብቀው። ዲሲ ደግሞ በጣም እግዚአብሔር ያክብራቸው። ዲሲ ያሉት ዲሲ የሚገኘው ክላውድ ናይት ክለብ ውስጥ በራስ ባንድ አጃቢነት ፌብርዋሪ ሰቨን ሲ ዴይ ይመረቃል። በናሁም ሪከርዲንግ ባለቤት አቶ ኤልያስ እንደገና ደግሞ ፕሮሞተር ገመች በጣም ነው የማከብራቸው። እንደገና ደግሞ እዛ የሚገኙት ጓደኞቼ ሙዚቀኞች እንዳሉ ተባብረው እንደ ኮንሰርት ነገር አድርገው ሲዲሆን ያስመርቁልኛል። በጣም ነው የማመሰግናቸው። እግዚአብሔር ያክብራቸው። በጣም ለብርሃኑ ተዘራ፣ ለአፎንቴን፣ ለአብዮት፣ ለአብዮ ካሳነሽ፣ ፋሲል ደሞዝ፣ ማሪ ደገፋው፣ እያዩ በዴ ህብስት ሆነ መስፍን በቀለ ንጉሱ እንደገና ቃል ኪዳን ከቦርነ በራስ ባንድ በጣም ነው ማመሰግናቸው። በጣም አመሰግናቸዋለሁ አለሁ እግዜር ያክብርልኝ። በጣም ደስ ብሎኛል። በጣም በጣም ነው ደስ እያሰኝም በቃይህና የ የምጠይቅህ ጥያቄዎች አሉ። እንግዲህ ጌዲ እንደዋዛ ይላል አንገዳገደችው ጌዲን እንደዋዛ ማናት እሷ?

ብዙ ነገር አይወራም። ያው ገልጸዋለሁ፣ ሁሉም ነገር እንዳለ እግዚአብሔር የተመሰገነው ብቻ፣ በጣም ደስ ይላል። አዎ እንግዲህ ይኸውልህ፣ ከዚህም ባለፈ እንግዲህ ህዝቡን ያመሰግኑትበት ዘፈኖች አሉ። ያው በውጭም ያሉት በሀገር ውስጥም ያሉትን ሁሉንም እንዳለ አድናቂዎችም እንዳለ አመስግኛቸዋለኝ። ምስጋና የሚዘፈናለኝ እዛ ላይ አለኝ፣ ወገን ምስጋና እና በጣም ደስ የሚል ነው። እሱንም የስሙት እንግዲህ። በጣም ጥሩ ሌላ እንዲህ ነው ብዬ መናገር አልችልም። በጣም በጣም ነው የማከብርህ ፓርቲ በጣም በእውነት እልሀለሁ። እንግዲህ በመጨረሻ ማመስገን የምትፈልገው ሰው ጋር አለ? ጌዲ አመስግንና አንጨርስ። በጣም አመሰግናለሁ። እኔ ወንድም በጣም ነው ማመሰግን፣ በእውነት እልሀለሁ። እዛም ብትሄድ እዚህ እንዳለህ ነው የምቆጥረው። ስለ እውነት ነው የምነግር፣ ሁሌ እንደተጨነክነው ስለ ሰው፣ ስለ ማንኛውም ሰው በጣም ነው ማከብር። ፓርቲ በጣም ከሚገባው በላይ በእውነት እልሀለሁ። ታደለ ሮባን በጣም አመሰግናለሁ። በጣም ነው ማመሰግን። ትንሹ ሮባንም ቤትዬን በጣም አመሰግናለሁ። ቴዲያሶ ኤንዬን በጣም አመሰግናቸኋለሁ። እግዜር ያክብራችሁ። ሰይፉ ፋንታውን በጣም አመሰግናለሁ። በጣም ነው አመሰግናችሁ። ኪንጎ ሁላችሁንም አመሰግናቸዋለሁ። እግዜር ያክብርልኝ። በጣም ነው አመሰግናችሁ፣ ወዳቸዋለሁ። እንዳለ ከኔ ጋር የተሳተፋችሁትም ሁላችሁንም አመሰግናቸዋለሁ። አርቲስቱንም እንዳለ አመሰግናለሁ። በጣም ነው አመሰግነው። በጣም አሪፍ፣ በጣም አሪፍ። እሺ በል መልካም ጊዜ፣ ደህና ሆነ። እንግዲህ ያደመጣችሁት ጌዲዮን ዳንኤል ነበር ከአዲስ አበባ። እንግዲህ አዲሱ አልበሙ ወጥቷል፣ በመላው ዓለም እየተከፋፈለ ነው። እናንተም ያው አድምጡና አስተያየት ስጡት። ያው እንደዚህ አይነት ነገሮች ሲሆኑ ሰፖርት ማድረግ ደግሞ የኛ ኃላፊነት ነው እና ሰፖርት ማድረግም አይከፋም እንላለን። ምስጋና አለኝ የሚለውን ሙዚቃ ከሷ አልበም ላይ ልጋብዛችሁ እስኪ

को सहये छोया को हो रहा है ना सूंगे सह ያደመጣችሁ ቴጌዲ ዳንኤል አልበም ላይ እንግዲህ ምስጋና አለኝ የተሰኘው ሙዚቃ ነው። በጣም ደስታ ነው ይህንን ሙዚቃ የሰጠው። በማስከተል እንግዲህ የምንሸጋገረው ወደ እዮብ መኮንን ነው። እዮብ መኮንን በቅርቡ ካወጣው አልበም ላይ እንግዲህ ሮጣለሁ የተሰኘውን ጋብዛችኋለሁ። ዲጄ ፋቱ ነኝ። የምታደምቱት ጋቢና ቪይ ነው። ሙትሙቶኝ ልት መጅ ከመጣለ ሩጣለሁ I'm gonna take you like her malefic, never in a Never move like her never in a Let's make a metal. Let's make I'll go to የተከበራችሁ አድማጮቻችን ስታደምጡት የቆያችሁት የአርቡን የጋቢና ቪኦኤ ጋቢና ሙዚቃ የተሰኘውን ፕሮግራማችን ነበር። ማስተናገራችሁ ዲጄ ፋቱ ነበርኩኝ። እንግዲህ በሙዚቃዎቹ ዘናፈታ እንዳላችሁ ተስፋ አደርጋለሁኝ። ድሮስ አደሰን ነበር መለኛ የተሰኘውን ከዚህ በፊት ያስደመጥኳችሁ የመጨረሻ ሙዚቃ አርጌ። እንግዲህ ያዘጋጀውላችሁ የጌት ያንላይ ሙዚቃ ነው። የአልበሙ መጠሪያ ነው። በጣም ጥሩ ሙዚቃ ነው። መልክሽ አይበልጥሽም ይሰኛል። እሱን በመጋበዝ እሰናበታለሁ። ስላደመጣችሁኝ፣ አብራችሁኝ ስለቆያችሁ፣ ስለሰጣችሁ የሰጣችሁን አስተያየት በሙሉ በጣም አድርጌ አመሰግናለሁ። መልካም ቅዳሜና እሁድ

Chin chin,

Yea, but yea, Utkaman, Keman, Majority, Manana, Nazamade, no matter what it is, what it is, what it is, what it is, to Be away. Kun Radio Sagale Mericati.